ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በሴቶች ላይ የሚደርሱ ጥቃቶችን ለመግታት የድርጊት እርምጃ ጥሪ ቀረበ። የራያ አላማጣ ተፈናቃዮች ቁጥር ከ50ሺ ማለፉ ተመለከተ። ህወሓት ከብልጽግና ፓርቲ ጋር ቢዋህር ነው የሚለው ዜና ከእውነት የራቀ ነው አለ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል ሴቶች ጉዳይ ሚኒስትር የኒው ሳውዝ ዌልስ መንግሥት የቤት ውስጥ ዓመፅና የዋስ መብትን አስመልክቶ ሊወስደው ያሰበውን ለውጥ እንደሚደግፉ አስታወቁ። የኒው ሳውዝ ዌልስ ፕሪምየር ክሪስ ሚንስ በ2024 በፆታ ተኮር ጥቃት ሕይወቷ ሲያልፍ 24ኛ የሆነችውን የ28 ዓመቷን የፎርብስ ነዋሪ ሞሊ ታይሰርትስ ግድያ ተከትሎ የሕግ ክለሳ ለማድረግ ተነስተዋል። ፖሊስ በሟቿ ገዳይነት ተጠርጣሪ የሆነውን የ29 ዓመቱን ዳንኤል ብሊንክስ ላይ ክስ መስርቷል። ሞሊ ሕይወቷ ሲያልፍ ዳንኤል የዋስ መብት ተጠብቆለት የነበረ ሲሆን አስገዳጅ ወሲብ ፍጸማ፣ ክትትልና ማሳቀቅን የያዙ ክሶች ተመስርተውበታል። የፌዴራል ፋይናንስና የሴቶች ሚኒስትር ካቲ ጋላሃር የኒው ሳውዝ ዌልስ መንግሥትን የዋስ መብትና የቤት ውስጥ ዓመፅ ሕጎች ክለሳን የሚደግፉ መሆናቸውን ቢገልጡም በፌዴራል ደረጃ ተመሳሳይ ለውጦችን ለማድረግ ግና ከውሳኔ ላይ አልደረሱም። ሚኒስትር ጋላሃር የኒው ሳውዝ ዌልስን ክለሳ እንደሚደግፉ ለቻናል ዘጠኝ ሲናገሩ በሴቶች ላይ የሚደርሱ የዓመፅ ጥቃቶችን ለመገደብ የፌዴራል ክፍለ አገርና ክፍለ ግዛቶችን ያቀናጀ ሥራ ግድ እንደሚል አመላክተዋል። በማያያዝም እንደምናየው የሴቶች ክብር ዝቅ የሚልበት ለሴቶች ክብርን መቸር ልማድ ያለመሆንና እንዲህ ያሉ ድርጊቶች የሚፈጸምባቸው ማህበረሰብ የፈጠር ነው። ያም ማለት በጣሙን አስቀድሞ ገና በወጣትነት ዕድሜ የተወሰኑ ባህሪዎችን መሠረት በሚይዙበት ትምህርት ቤት ጣልቃ መግባትን ግድ ይላል። ልጆች እያደጉ ሲሄዱ አሁን እያየነው ባለው መልኩ በሴቶች ላይ ጥቃቶችን ይፈጽማሉ። እናም አንድ መንግሥት፣ አንድ ፖሊሲ፣ አንድ እሳቤ ብቻውን አይወጣቸውም። ግዙፍና ብርቱ ንግግር ያሻናል ብለዋል። ሕወሓት ከብልጽግና ፓርቲ ጋር ለመቀላቀል በድርድር ላይ ነው በሚል እየተሰራጩ ያሉ ዜናዎች ከእውነት የራቁ ናቸው ሲል አስተባበለ። ድርጅቱ ባወጣው መግለጫ ሕወሓት ከብልጽግና ፓርቲ ባለሥልጣናት ጋር ያደረጋቸው ንግግሮች የፕሪቶሪያውን ስምምነት ተከትሎ ያተኮሩት አንጻራዊ ሰላምን ጥልቀትና ስፋት ባለው መልኩ ለማስፈን ስለሚቻልባቸው ጉዳዮች ነው ሲል ገልጧል። አያይዞም ሕወሓትና ብልጽግና በርዕዮተ ዓለም አታያቸውም ሆነ በግባቸው የተለያዩ መሆናቸውን አመላክቷል። እንዲያም ሆኖ ሁለቱ ፓርቲዎች በርካታ ሁኔታዎችን ባተኮረ መልኩ መወያየት እንደሚያሻቸው አስታውቋለን። በቅርቡ በራያ ዓላማጣ በተከሰተው ግጭት ሳቢያ ቀያቸውን ለቀው የተፈናቀሉ ሰዎች ቁጥር ከ50 ሺህ በላይ መድረሱን የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ አስታወቀ። ተፈናቃዮቹ በአሁኑ ወቅት በሰሜን ወሎ ዞን ቆቦና በዋግ ሕምራ ዞን ሰቆጣ ከተሞች ተጠልለው ይገኛሉ። የተመድ ሰብአዊ ጉዳዮች ቢሮ የተፈናቃዮቹን ቁጥር ያገኘው ከሁለቱ ዞኖች አስተዳደር መሆኑን የገለጠ ሲሆን በቆቦ ከተማ 42 ሺህ በሰቆጣ 8300 ተፈናቃዮች ተጠልለው እንደሚገኙ ገልጧል። ጄሜካ ለፍልስጤም አገራዊ ዕውቅናን በመቸር ከካሪቢያን አገራት ዐሥራ ሁለተኛዋ በዓለም አቀፍ ደረጃ መቶ አርባ ሁለተኛዋ አገር ሆናለች። በዚህ ሳምንት ውስጥም ትሪኒዳድ ለፍልስጤም ዕውቅናን ትሰጣለች ተብሎ ይጠበቃል። የአውስትሬልያ የውጭ ጉዳይ ሚኒስትር ፔንዮንግ ባለፉት ሳምንታት ውስጥ አውስትሬልያ ለፍልስጤም ዕውቅናን ለመስጠት እሳቤ እንዳላት አመላክተዋል። የእንግሊዝ የውጭ ጉዳይ ሚኒስትር በበኩላቸው ይህንኑ አተያይ እንደሚጋሩ ቀደም ሲል ተናግረዋል። ኢትዮጵያ ለፍልስጤም አገራዊ ዕውቅና የሰጠችው እንደ አውሮፓውያን አቆጣጠር በ1989 ዓ ም ነው። በዚሁ ወደ ውጭ ምንዛሪ ተመን እናመራለን አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 64 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬሊያ ዶላር 36 ኢትዮጵያ ብር ከ64 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንባያ እናሰማለን። ፐርስ ደመናማ ይሆናል። ዝቅተኛ 12፣ ከፍተኛ 25። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 10፣ ከፍተኛ 19። ሜልበርን ብራ ይሆናል። ዝቅተኛ 10፣ ከፍተኛ 16። ሆባርት ደመናማ ይሆናል። ዝቅተኛ 9፣ ከፍተኛ 15 ካምብራ ደመናማ ይሆናል። ዝቅተኛ 4 ከፍተኛ 19። ሲድኒ ደመናማ ይሆናል። ዝቅተኛ 15 ከፍተኛ 22። ብሬስበን ደመናማ ይሆናል። ዝቅተኛ 17 ከፍተኛ 28። ዳርዊን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 23 ከፍተኛ 34። አዲስ አበባ ያካፋል። ዝቅተኛ 25 ከፍተኛ 35። ዜናዎቹን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በሴቶች ላይ የሚደርሱ ጥቃቶችን ለመግታት የድርጊት እርምጃ ጥሪ ቀረበ። የራያ ለማጣት ተፈናቃዮች ቁጥር ከ50 ሺህ ማለፉ ተመለከተ። ህወሓት ከብልጽግና ፓርቲ ጋር ሊዋሃድ ነው የሚለው ዜና ከእውነት የራቀ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።